የአሜሪካ ድምጽ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ሐምሌ 17 2012 ዓመተ ምህረት ዝግጅታችን ጀመረ። ኦሮሚያ ውስጥ በነበረው ሁከት ቤት ንብረታቸው ለወደመባቸው ዜጎች መንግስት ያስቸኳይ ጊዜ ምግብ እርዳታና የደህንነት ጥበቃ እንዲያደርግላቸው የአማራ ዲሞክራሲያዊ ኃይል ንቅናቄ ጠይቋል። ከፍተኛ ስጋት ባለበት ሁኔታ ኃይል የመጠቀም ብቸኛ ስልጣን ያለው የመንግስት ነው። ስለዚህ ኃይልን መጠቀም ካለበት አሁን አስፈላጊውና ሕጋዊ የሆነ ኃይል እየተጠቀመ የእነዚህን ዜጎች ደህንነት ማስጠበቅ መቻል አለበት። የደህንነት ስሜት እንዲሰማቸው የሚያስፈልጋቸውን ነገሮችም ማቅረብ መቻል አለበት ብለን እናምናለን። የንቅናቄው መሪ አቶ ተስፋሁን አለምነህ ዛሬ ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው የሰማችሁት። በብዛት የተመለሱ አሉ፣ የቀሩት ደግሞ ብዛት እየተደረገ ነው። ምግብ፣ አልባሳት፣ ሸራ፣ የተለያዩ እንትኖች እየተደረገላቸው ነው። በኦሮሚያ የአደጋ ስጋት አመራር ኮሚሽን ዳይሬክት አቶ ቤኛ ዱሬሳ ናቸው የሰማችኋቸው። ዘገባ ይዘናል። ጤና ይስጥልኝ። እንደምናመሻችሁ። ምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኛለ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ከውጭ እርዳታ ለጋሽ ሀገራት ተጽዕኖ ለመውጣት የሚቻለው አገራዊ አንድነት ሲጎለብትና የስራ ባህል ሲያድግ መሆኑን ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ጠቅላይ ሚኒስትሩ ይህን ያስገነዘቡት ዛሬ ረፋዱ ላይ በአፋር ብሔራዊ ክልል ባካሄዱት ጉብኝት ላይ ነው። የጠቅላይ ሚኒስትሩን ጉብኝት የተከታተለው የደሴው ዘጋቢያችን መስፍን አራጌ ተከታዩን አጠናቅረዋል። የአፋር እንስሳት መኖ ባንክን የጎበኙትና የአረንጓዴ አሻራቸውን ያስቀመጡት ጠቅላይ ሚኒስትር አብይ ኢትዮጵያ ለሕዝቧ ቀርቶ ለሌሎች የሚተርፍ ተፈጥሯዊ ጸጋ ብትታደልም በጋራ ሰርተን በጋራ መበልጸግ አልቻልንም ነበር ያሉት እርዳታ ለጋሽ ሀገራት ተጽዕኖ ለመውጣት የጋራ ጥረትና አገራዊ አንድነት ያስፈልገናል ብለዋል። ሲፈልጉ እንሰጣለን፣ ሲፈልጉ እንከለክላለን እያሉ ከሚያስፈራሩን ኃይሎች ነጻ የሚያወጣን ሰርተን ተግተን ተባብረን ውጤት ስናመጣ ብቻ ነው። ከቻልክ ሁሉም ያግዝሃል። ውጤታማ ከሆንክ ሁሉም ይደግፈሃል። እንደማትችል ሲያስብ ግን ትንሽ ሳንቲም ሊያታድል ይፈልጋል እና ከዛ ነጻ ለመሆንና በሙሉ አቅም በሁለት እግራችን ቆመን ራሳችንን ችለን የምንሰራ እንድንሆን ከሁሉ በላይ ህብረትና ጥረት ያስፈልጋል። ለዚህ ደግሞ ኢትዮጵያውያን ኢትዮጵያን በቅጡ እንዲያውቋት ጠይቀዋል። አፋር ምን አቅም አለው፣ ሶማሌ ምን አቅም አለው፣ ጋምቤላ ምን አቅም አለው፣ ቤንሻንጉል ምን አይነት ፖቴንሻል አለው የሚለውን እያየን ብንሄድ ሀገራችንን ብናቅና ብናከብር ሌላ የሚያስመኝ አይደለም። እውነት ለመናገር በጣም ብዙ ነገር ማድረግ የሚያስችል ብቃት ነው ያለው ኢትዮጵያ ለኢትዮጵያውያን ብቻ ሳይሆን ሌሎችም የምታ ይህ መጠቀም ያስፈልጋል። በዶብቴ ወረዳ አካባቢ የሚገኘውንና ከውጭ የሚገባውን ስንዴ በሀገር ውስጥ ምርት ለመተካት በመንግስት የተጀመረውን ፕሮጀክት ጎብኝተዋል። ጠቅላይ ሚኒስትሩ አፋርን በመሳሰሉ በረሃማ አካባቢዎች በአመት ሶስት ጊዜ ማምረት የሚያስችል አቅም እንዳለም ተናግረዋል። ይህ በረሃማ ቦታ እስካሁን ለእርሻ ውሎ የማያቅ ቢሆንም በአመት ቢያንስ ሶስት ጊዜ ሊመረትበት ይችላል። አሁን በዚህ አመት ለመጀመሪያው ሶስት ወር አራት ወር ጥጥ ነው ያመረትንበት። ከአራት ወር በኋላ በሚቀጥለው ሶስት ወር ሶያቢን ተጠቅመንበታል። በሚቀጥለው ሶስት ወር ደግሞ ከሶያ ቢን በኋላ ስንዴ ያመረት ነው ዘንድሮ የጀመርነው። እንደምታዩት ከሁለት ሶስት አመት በኋላ ምንም አይነት ስንዴ ወደ ኢትዮጵያ ኢምፖርት አናደርግም ብቻ ሳይሆን በደንብ መጠቀም ከቻል ኤክስፖርት ማድረግ የሚያስችል ብቃትም አለ። በምግብ ራሳችን ለመቻል በደጋማው አካባቢ ብቻ ሳይሆን ቆላማ አካባቢ ላይ የሚሰሩ ስራዎች ሞደርን እርሻዎች በጣም ከፍተኛ ጥቅም እንዳላቸው ያየንበትና እጅግ ተስፋ ሰጪ ስራ እየተሰራ መሆኑን ተገዝበናል። ጠቅላይ ሚኒስትር አብይ አረንጓዴ አሻራቸውን ሲያስቀምጡ እንደተናገሩት ትናንት ባስመዘገብነው ነው ድል ሳንዘናጋ ለተጨማሪ ድል እንድንበቃ ዛፍ መትከልንና መንከባከብን ቀዳሚ ተግባራችን ማድረግ ይገባናል ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አቶ ልደቱ አያሌው በፖሊስ ቁጥጥር ስር መዋላቸው ተነገረ። አቶ ልደቱን ጠርጥሬያቸዋለሁ ብሎ እንዲያዙ የፍርድ ቤት ትዕዛዝ ያወጣባቸው የቢሾፍቱ ከተማ ፖሊስ መሆኑ ታውቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዞ ቀርበዋል። አቶ ልደቱ አያሌው በፌዴራል ፖሊስ መያዛቸው ዛሬ ከቀትር በፊት በተለያዩ መደበኛና ማህበራዊ መገናኛ ብዙኃን ሲሰራጭ የቆየ ሲሆን በተለይ አውሎ ሚዲያ ለተባለ ተቋም ራሳቸው ደውለው እንደተናገሩ ድርጅቱ ገልጿል። ይሁንና የቢሾፍቱ ከተማ ወረዳ ፍርድ ቤት ሀምሌ ሶስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በሰጠው ትእዛዝ በፖሊስ ማመልከቻ መሰረት ተጠርጣሪው እንዲያዙ ወስኗል። የዚሁ ፍርድ ቤት ትእዛዝ እንደሚያመለክተው መዝገቡ ተከፍቶ ለችሎቱ ሊቀርብ የቻለው አመልካች ማለትም የቢሾቶ ከተማ ፖሊስ መምሪያ በጻፈ ደብዳቤ ተጠርጣሪ በቢሾቶ ከተማ ውስጥ ለተፈጸመው ሁከት በማቀነባበር ና የገንዘብ ድጋፍ በማድረግ ስለተጠረጠረ እንዲቀርብ ጥሪ ቢደረግለትም መቅረብ ስላልቻለ ይዘን እንድናቀርብ የመያዣ ትእዛዝ እንዲሰጠን የሚል ማመልከቻ እንደቀረበለት ፍርድ ቤቱ ያስታውሳል። ፍርድ ቤቱ በሰጠው ትዛዝም የአመልካች ጥያቄ አሳማኝ መሆኑን በመጥቀስ ተጠርጣሪ በተገኘበት ቦታ በቁጥጥር ስር በመዋል በ48 ሰዓት ውስጥ ለፍርድ ቤት እንዲያቀርበው አዟል። እንደ አይለ ሚዲያ ከሆነ ግን አቶ ልደቱ አያሌው ከፌዴራል ፖሊስ በስልክ ጥሪ ቀርበላቸው በነጻ ፈቃዳቸው እንዲሄዱ ነው። አቶ ልደቱ አያሌው በኢትዮጵያ ፖለቲካ ውስጥ ስማቸው ከኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓና ከአወዛጋቢው የ1997 ዓ.ም ሀገር አቀፍ ምርጫ ጋር በጥብቅ የተቆራኘ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ኮቪድ-19 ወረርሽኝ የዛሬ ይዞታ መረጃ ስናልፍ ባለፉት 24 ሰዓታት ውስጥ ኢትዮጵያ ውስጥ ለ7264 ሰዎች የኮቪድ-19 ምርመራ ተደርጎ 760 ለቫይረሱ የተጋለጡ ሰዎች እንደተገኙ ተገልጿል። የጤና ሚኒስቴር ዛሬ አመሻሹ ላይ ባስታወቀው መሠረት 534 ሰዎች ከአዲስ አበባ፣ 22 ከትግራይ፣ አራት ከአማራ፣ 116 ከኦሮሚያ፣ ሁለት ከደቡብ ሰላሳ ሁለት ከጋምቤላ ሰላሳ አምስት ከቤኒሻንጉል ስምንት ከድሬዳዋ ከተማ አራት ከሶማሌ እንዲሁም ሶስት ከሲዳማ መገኘታቸውን ያስታወቀው። በሌላ በኩል የሶስት ሰዎች ህይወት ያለፈ ሲሆን በአስከሬን ላይ በተደረገ ምርመራ የተገኙ እንደሆኑ ተጠቁመዋል። እስካሁን ድረስ ሁለት መቶ ሰዎች ከቫይረሱ በተያያዘ ህይወታቸው ማለፉ ነው። ስልሳ ስምንት ህሙማን ደግሞ በጽኑ ህክምና ክፍል እየተረዱ እንደሚገኙ መረጃው ያሳያል። በአጠቃላይ በኢትዮጵያ ለ364322 ሰዎች የቫይረሱ ምርመራ እስካሁን የተደረገ ሲሆን እስካሁን ድረስ 12693 ሰዎች ላይ ነው ቫይረሱ የተገኘው። ከነዚህ ውስጥ 5785 ሰዎች እንዳገገሙ የጤና ሚኒስቴር መረጃ ጨምሮ አብራርቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ የታንዜኒያ ፕሬዚደንት ቤንጃሚን ምካፓ በ81 ዓመታቸው ማረፋቸው ተሰማ። ፕሬዚደንት ጆን ማጉፉሊ ባወጡት መግለጫ የቀድሞ ፕሬዝደንት ያረፉት ሕክምና ላይ በነበሩበት ዳሬ ሰላም የሚገኝ ሆስፒታል መሆኑን አስታውቀዋል። በአውሮፓውያን ከ1995 እስከ 2005 ሀገሪቱን የመሯት ምካፓ ዛሬ ምሽት ላይ እንዳረፉ ፕሬዝደንት ማጉፉሊ በቴሌቪዥን ለህዝቡ ባደረጉት ንግግር አስታውቀዋል። ለተወዳጁ የሀገራችን አባት እንጸልይ ብለዋል። ንዋወምበ ዋታንዛኒያ ቱሊፖኬ ሂቢ ና ትመፓታ ምስባ ምኩ ና ትንደለ ኩመምበያ ሙዜ ወቱ ለሰባት ቀናት የሚቆይ የሀዘን ወቅትም ያወጁ ሲሆን በዚሁ ጊዜ የሀገሪቱ ሰንደቅ ዓላማ ዝቅ ተደርጎ ይውለበለባል ብለዋል። በታንዜኒያ የዩናይትድ ስቴትስ ኤምባሲ በትዊተር ገጹ በወጣው የሀዘን መግለጫ በቀድሞ ፕሬዚደንት ዜና እረፍት በጥልቅ አዝነናል ብለዋል። የኮቪድ-19 ዓለም አቀፍ ወረርሽኝ በመጪዎቹ ዓመታት በዓለም ላይ ከባድ የፍልሰት ጫና እንደሚያሳድር የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዚደንት አስታወቁ። ጄጋን ጄፔጌን ለፈረንሳይ የዜና አገልግሎት በሰጡት ቃል በኮቪድ-19 ሳቢያ የተዘጉ ድንበሮች በሚከፈቱበት ጊዜ የዕለት ጉርስና ስራ ተቸግሮ የኖረው ህዝብ ከቦታ ወደ ቦታ መንቀሳቀሱ የማይቀር ነው ብለዋል። በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ብዛት ከ15 ነጥብ 5 ሚሊዮን አሻግቧል። የሞቱት ደግሞ ከ633 ሺህ እንደሚበልጡ የዩናይትድ ስቴትሱ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። ዩናይትድ ስቴትስ ከሁሉም ትልቁን ከአራት ሚሊዮን በላይ የቫይረሱ ተጋላጮች ይዣለች። ህንድ ዛሬ ብቻ ለቫይረሱ የተጋለጡ አርባ ዘጠኝ ሺ ሶስት መቶ ሰዎች መገኘታቸውን ይፋ አድርጋለች። ሰባት መቶ አርባ ሰዎች ዛሬ ብቻ በበሽታው ሳቢያ እንደሞቱም አስታውቃለች። ዩናይትድ ስቴትስ ውስጥ የቫይረሱ ስርጭት መባባሱን ተከትሎ በርካታ የንግድ ድርጅቶች ለመዘጋት ወይም የስራ ሰዓት ለመቀነስ ተገደዋል። እናም ባለፈው ሳምንት የስራ አጥ ድጎማ ለማግኘት ያመለከቱት ሰዎች ቁጥር በጣም እንዳሻቀበ ተገልጿል። ይህ አዲስ የስራ አጥ አሀዝ ይፋ የተደረገው የሀገሪቱ የመወሰኛ ምክር ቤት ብዙሀን ሪፐብሊከን መሪ ሚች መኮንል አንድ ትሪሊዮን ዶላር የያዘውን የኮቪድ-19 ድጋፍ እቅድ ይፋ ሊያደርጉ እየተዘጋጁ ባሉበት በአሁኑ ወቅት ነው። በዲሞክራቶች የሚመራው የተወካዮች ምክር ቤት ደግሞ ከሁለት ወራት በፊት የሶስት ነጥብ አምስት ትሪሊዮን ዶላር ድጋፍ ወጪ እቅድ ማሳለፉ ይታወሳል። በወረርሽኙ ምክንያት የበጀት እጥረት ለደረሰባቸው የክፍለ ግዛትና የአካባቢ አስተዳደሮች ከግብርናና ከአገልግሎት ክፍያ የሚያገኙት ገቢ በመቀነሱ የሚደጎሙበት ሌላ በለጥ ያለ ተጨማሪ ወጪ እንዲመደብም እየወተወተ ነው። ሪፐብሊካኖች የሚመሩት መወሰኛው ምክር ቤት ግን የኮቪድ-19 ተያያዥ ድጋፍ ወጪው ከአንድ ትሪሊዮን እንዳያልፍ ይፈልጋሉ። ከዚያም ውስጥ የተወሰነው ለሚከፈቱ ትምህርት ቤቶች፣ የንግድ ድርጅቶችና የበጎ አድራጎት ተቋማት የሕግ ከለላ እንዲመደብ ነው የሚፈልገው። ፕሬዚደንት ዶናልድ ትራምፕ በበኩላቸው በመጪው የድጋፍ ወጪ ውሳኔ ውስጥ ለትምህርት ድጋፍ የሚውል አንድ መቶ አምስት ቢሊዮን ዶላር እንዲመደብ ይፈልጋሉ። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከኮቪድ-19 ወረርሽኝ በተደቀነው ስጋት ምክንያት በሚቀጥለው ወር የቫይረሱ ስርጭት በበረታባት በፍሎሪዳዋ ጃክሰንቪል ከተማ ላይ ሊካሄድ ታቅዶ የነበረው የሪፐብሊካን ፓርቲው ጉባኤ መሰረዛቸውን ይፋ አድርገዋል። ትናንትና በዋይት ሀውስ ባደረጉት ጋዜጣዊ ጉባኤ ፕሬዚደንቱ በፍሎሪዳ የቫይረሱ መዛመት ሁኔታ ምክንያት አሁን እዚያ ግዙፍ ጉባኤ ለማድረግ ትክክለኛ ጊዜ አይደለም ብለዋል። የአሜሪካን ሕዝብ ደህንነት መጠበቅ አለብኝ፣ ሁሌም ሳደርግ እንደነበረው ሁሉ ብለዋል። የጃክሰንቪሉ ጉባኤ ቢሰረዝም ወደ ሶስት መቶ ሰላሳ የሚሆኑ የፓርቲ ተወካዮች ሰሜን ካሮላይና ሻለት ከተማ የሚስተር ትራምፕ የፓርቲ እጩነት በይፋ በሚታወጅበት ጉባኤ ላይ ይታደማሉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 17 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከሰሞኑ ኦሮሚያ ክልል ውስጥ በተከሰተው ሁከት ቤት ንብረታቸው ለወደመባቸው ዜጎች መንግስት የአስቸኳይ ጊዜ እርዳታና የደህንነት ጥበቃ እንዲያደርግላቸው የአማራ ዴሞክራሲያዊ ኃይል ንቅናቄ ኢዲሃን ጠይቋል። መንግስት የዜጎችን ደህንነት መጠበቅና ህግን ማስከበር ተቀዳሚ ተግባሩ ሊሆን ይገባል ሲሉ የንቅናቄው መሪ አቶ ተስፋውን አለምነት ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ አሳስበዋል። በሌላ በኩል ደግሞ ጉዳት የደረሰባቸውና የተፈናቀሉትን መልሶ ለማቋቋም ጥረት እየተደረገ መሆኑን በኦሮሚያ የአደጋ ስጋት አመራር ኮሚሽን ዳይሬክተር የሆኑት አቶ ቤኛ ዱሬሳ ገልጸዋል። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ዴሞክራሲያዊ ንቅናቄ ያዲህን ሊቀመንበር አቶ ተስፋውን አለምነህ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ በኦሮሚያ ክልል የተከሰተው ሁከት እንዳሳዘናቸው ገልጸዋል። በተከሰተው ሁከትም ቤት ንብረታቸውን አጥተው በአሁኑ ሰዓት ቤተ ክርስቲያን ተጠልለው ላሉ ዜጎችም አስቸኳይ የምግብ እርዳታና የደህንነት ጥበቃ መንግስት እንዲያደርግላቸው ጠይቀዋል። ዘርን ማንነትን፣ ሃይማኖትን መሰረት ያደረገ ጭፍጨፋ በሚባል ደረጃ ተካሂዷል። በዚህ ስጋት ውስጥ ሆነው ዜጎች ሀብት ንብረታቸው፣ መኖሪያ ቤታቸው ተቃጥሎ መጠለያ ወደ ቤተ ክርስቲያን የተጠጉት በተጠጉበት አካባቢ ቢሆን የደህንነት ስጋት አለባቸው። በአንድ ሚሆንም በሌላ መንገድ የጽንተኛ ወይም አክራሪ ብሔርተኛ የሚባለው የተደራጀ ሀይል በየትኛውም ሰዓት መጥቶ ጥቃት እንደሚያደርስባቸው የደህንነት ስሜት አልተሰማል። የሀገር መከላከያ ሰራዊትም ብሔራዊ መረጃና ደህንነትም ይህን ስጋት ሊቀንስላቸው፣ በዚህ ስጋት ውስጥ ሆነው ዜጎች እንዴት መኖር መቻል አለባቸው? ትናንት ወንድሞቻቸውን ቤተሰቦቻቸውን በግብ ሲቀላ ያዩ ከዛ በተአምር በሚባል ደረጃ ተርፈው ቤተክርስቲያንም ተጠልለው መንግስት ካልደረሰላቸው ምንድን ነው ሊሆን የሚችለው? ስለዚህ ይህን ተግባር ደግሞ ሌላ ሊወጣው የሚችል የለም። ከፍተኛ ስጋት ባለበት ሁኔታ ሀይል የመጠቀም ብቸኛ ስልጣን ያለው የመንግስት ነው። ስለዚህ ኃይልን መጠቀም ካለበት አሁን አስፈላጊውና ህጋዊ የሆነ ኃይል እየተጠቀመ የነዚህን ዜጎች ደህንነት ማስጠበቅ መቻል አለበት። የደህንነት ስሜት እንዲሰማቸው የሚያስፈልጋቸውን ነገሮችም ማቅረብ መቻል አለበት ብለን እናምናለን። በጉዳዩ ዙሪያ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ብልጽግና እንደ ሀገር የሚሰራ ፓርቲ በመሆኑ በአካባቢው ለደረሰው ጉዳት የአካባቢው የመንግስት ተጠሪ ድጋፍ እያደረገ እንዳለ እናውቃለን፣ እየተመካከርንም ነው ብለዋል ላይ ተከስቶ በነበረው ችግር ጉዳት የደረሰባቸው ዜጎች የአማራም ከኦሮሚያም አካባቢ ነዋሪ ነው የደረሰበት። ስለዚህ የትኛውም ብሔር ቢሆን የመጀመሪያ ዋስትና መውሰድ ያለበት ጠበቃ መሆን ያለበት ራሱ እዛ አካባቢ ያለ አካባቢው መንግስት ብልጽግና ፓርቲ ነው፣ አሁን ገዢ ፓርቲ ሆነ ያለው። ስለዚህ ብልጽግና ደግሞ እንደ ሀገር የሚሰራ ነው። እየተደረገ ያለው እዛ አካባቢ ለተሰናቀሉ አማራዎች፣ ሌላውም ብሔር ችግር ለደረሰባቸው ለማቋቋም የማጥናት የተሰናቀሉትን ወደ ነበሩበት ለመመለስ እንቅስቃሴዎችን ጀምሯል። ጥፋት ያደረሱ ሰዎችን በህግ አግባብ እንዲጠየቁ ጥረት እያደረገ ያለበት ሁኔታ ነው ያለው። ከዛ ውጪ እንደ አማራ ክልል መንግስትም ጉዳቱ ልክ እንዳልደለ በተለያየ መንገድ አውግዘናል። በአዲስ አበባና በኦሮሚያ ላይ ብቻ ሚቆም አልነበረም የታሰበው ጉዳት ወደ ሌላ ወደ አማራ ክልልም በተለይ የኦሮሚያ እና የአማራ ክልል እንዲተራመስ እና ቀጥሎም ሀገር እንዲፈርስ ያለመ በጣም ተራ ጉዳት አይነት አይደለም። በጣም ትልቅ የተቀረባበረ ጊዜ ተወስዶበት የተሰራ እንደሆነ ከአሁን በፊትም ገልጸናል። ይሄ ነው መጨበጥ ያለበት ዋናው ጉዳይ። ከዚህ ባሻገር አሁን ያለውን ጉዳት እየተከታተልነ የኦሮሚያ ክልላዊ መንግስት ጋር እየተመካከርነ የተጎዱት ማህበረሰብ ክፍሎች እንዲረጋጉና ወደነበሩበት ቦታ እንዲመለሱ እንዲያደርግ ምክክሮች እያደረግ ያለበትና በዚህ አውንታዊ ምላሽ ያለበትና የኦሮሚያ መንግስት መጀመሪያ መታወቅ ያለበት ኃላፊነት የሚሰማው መንግስት ነው የሚለው በደንብ ታመን አለ። ከእኛ በላይ እዚያ ላሉ አማራዎች ኃላፊነት ወስዶ የሚሰራ ነው። ይሄንንም በተግባር እያሳየ ነው ያለው በእርግጠኝነት ሙሉ በሙሉ አሁን ችግሩን ቀርፈዋል። ወደ ነበሩበት ተመልሰው ተረጋግተዋል። የኦሮሚያ ክልል አደጋ ስጋት አመራር ኮሚሽን ቅድመ ማስጠንቀቂያና አደጋ ስጋት ቅነሳ ዳይሬክቶሬት ዳይሬክተር አቶ ቤኛ ዱሬሳ ጉዳት ለደረሰባቸው ሰዎች ከፌዴራል መንግስት ጋር በመሆን የምግብና ቁሳቁስ ድጋፍ እንዲሁም ወደ ቀያቸው የመመለስ ስራም እየተሰራ መሆኑን ተናግረዋል። በምግብ በአልባሳት፣ ሚሰራ የተለያዩ እንትኖች እየተደረግላቸው ነው። በብዛት የህግስት ትኩረት ምንድ ነው? የመንግስት ትኩረት ወደየ ቦታቸው እንዲመለሱ ንብረት ወደመባቸው ምን መደረግ አለበት የምለው አቅጣጫ ተሰርተው ሁሉም የከተማ አስተዳደሮች ክል ከፌደራልም አብረን እየሰራ ስለሆነ በዚህ ደረጃ ላይ ያለ ነው ምናልባት ንብረታቸው ቤታቸው የተቃጠለባቸው ነው። ትንሽ አሁን የቀረቡ ግን ሌሎቹ ተመልሰዋል። ኦልሬዲ የደህንነት ስጋት አለብን የሚሉ ሰዎች አሉ። ሁሉም የተፈናቀሉ አሁን በራ ባርቲ ሸሸማንዶ ፓኔት ሴኪሪቲ ነው ያለው። ያደረጉትም በህግ እየቀረቡ ነው። በዚህ በኩል የሚያሳስቡ ነገርም የለም አሁን በአሁን ደረጃ ማለት ነው ምንም ነገር ሀይሉ በጣም በአስተማማኝ ሁኔታ ነው እየተደረገ ያለ ለእነሱ ድጋፍም ለእነሱ ብቻ ላይም አጠቃላይ እንደ ክልልም እንደ ሀገር ያለው በአስተማማኝ ነው። ሌሎች ያሉት ከሳምንታት በፊት በኦሮሚያ ክልል በተከሰተው ሁከት ከአንድ መቶ ስልሳ በላይ ዜጎች ህይወታቸው ማጣታቸውንና በርካታ ንብረት መውደሙን ከሰባት ሺህ በላይ የሚሆኑ ሆኑ ሰዎችም በሁከቱ ተጠርጥረው በቁጥጥር ስር መዋላቸውንም የኦሮሚያ ክልል ፖሊስ ኮሚሽን መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን አመሰግናለሁ። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት ተይዘው እስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር አባል አቶ ደጀኔ ጣፋ በኮቪድ-19 ሕክምና ላይ እንደሚገኙ ተገልጿል። የኦሮሚያ ሚዲያ ኔትወርክ ኦኤምኤን አራት ጋዜጠኞችና አንድ የኬንያ ዜግነት ያለው ጋዜጠኛ መታሰራቸውን ጠበቃቸው ተናግረዋል። ሰዎቹ የተያዙት ብሔርን በብሔር ላይ በማነሳሳትና ሁከት በመቀስቀስ ተጠርጥረው መሆኑን የፌዴራል ጠቅላይ አቃቤ ሕግ የተቀናጀ ወንጀል ምርመራና ድንበር ተሻጋሪ ወንጀሎች ኃላፊ አቶ ፈቃዱ ጸጋ ገልጸዋል። ጸሀይ ዳምጦ ተጨማ የአርቲስት አጫሉ ሁንዴሳ እንግድያ ተከትሎ በተፈጠረው ሁከትና ብጥብጥ በሺዎች የሚቆጠሩ ሰዎች መታሰራቸውን መንግስት በየጊዜው ሲያሳውቅ ቆይቷል። በዚህ ጉዳይ ጋር ተያይዞ የኦሮሚያ ሚዲያ ኔትወርክ ኦኤምን አራት ጋዜጠኞች መለሰ ድርብሳ፣ መሐመድ ሲራጅ፣ ናስር አደም እና ሌሎች የአርቲስቱን አስክሬን በማንገላታት እና በተፈጠረው ብጥብጥ ውስጥ ተሳትፎ አላቸው በማለት ተጠርጥረው መታሰራቸውን ነው የህግ አማካሪያቸው ዶክተር ተኩማ ዳባ ለአሜሪካ ድምጽ የተናገሩት። መለሰ ድርብሳ ከነ ኮሊን የሚባል ሂውማን ራይትስ ዎች ዘጋቢ እንደነበረ እና ጀዋር ቤት ለዘገባ ሄዶ እንደተያዘ የጀዋር አሳዳጊ አባት አቶ አሰንጅማ የሚባሉ እና ምን አስቸጋሪ የነበሩ አቶ ጭምሳ የሚባሉ እና አንድም ሌላ ሰው በአንድ መዝገብ ላይ የቀረቡት ከዛ በኋላ የተጠረጠሩት እነሱም እንደነ አቶ ጀዋር እንደነ አቶ በቀለ በአራት ጉዳዮች ናቸው ማለት ነው። ሬሳ በማጓር ድግ ቤሪንግ ህዝብ በማጋጨት የሚለው አንድ ተመሳሳይ ይዘቱ የቀረበባቸው የተያዙት እንግዲህ አጫሉ ሬሳ ወደ አምቦ በሚሸኝበት ጊዜ አይደለም። እዛ ላይ ምስል አልተሳተፉም፣ እዛ ላይም አልነበሩም። ነገር ግን አብዛኞቻቸው በተለይ አቶ አሰንጅማ እና ኮሊን የሚባለው ጀዋር ቤት ተገኝቶን የተያዙት መለሰ ድርብሳና የኦየምን አሽከርካሪ ጭምሳ የሚባለው ደግሞ ወደ ኦየምን መስሪያ ቤት ሄደው በር ከፈቱ ተብሎ ከፍተው ከዛ በኋላ ነው የተወሰድ ነው የሚለውን ነበር ያሰሙት። ጋዜጠኛ የጉዮ ዋሪው ደግሞ በመንግስት የጸጥታ ኃይል ተይዞ እስር ቤት እንደገባ የተናገሩት የህግ አማካሪው ጥረበትን ወንጀል ተናግረዋል። አቶ ጉዮ ዋሪው ማሬ ፖሊስ በምን ተጠረጠረ በሚለው አጣሊ ወንዴሳን ቃለ መጠየቅ ሲያደርግ የተናገራቸውን ጥሩ ጥሩ ነገሮች በማስቀረት እና ብሄር ብእን ከብሄር የሚያጋጩ ጠርቢዎቹን በማቅረብ ብሄር ከብሄር እንዲጋጭ አድርጓል በሚል ነው የተጠረጠረበት ብሎ ፖሊስ ያቀረበው ማለት ነው። ጋዜጠኛ ጉዮ ዋሪዮ ከመኖሪያ ቤቱ በኦሮሚያ ፖሊስ እንደተያዘ የሚናገሩት ባለቤቱ ወይዘሮ ጫልቶ ገዛኸኝ ለባለቤታቸው ልብስም ሆነ ምግብ ማቀበል እንዳልቻሉ በፖሊስ ተከልክለናል ስሉ ይናገራሉ። ማቀበል አይቻልም በፍጹም ጊዜ እንደተለከለ ነው። ከዚህ በፊት ምግብ ምናምን ተፈቅዶለት ነበር። አንዴ ፍርድ ቤት ቀርበው ነበረ ግን ምግብ እንዲቀርብለት ቤተሰብ እንዲያየው ቤቪት እንደተፈቀደለት ነግሮ ነበረ፣ ግን እዛ ያሉ ፖሊሶች እኛ አለቆቻችን አልተፈቀደልንም ይቻለም ተብሎ ያው ከዛው ነው የሚጠቀሙት። እዛው የታሰሩበት ቦታ ድርጅቱ የሚያቀርብላቸው የጋዜጠኛ መለሰ ድሪብሳ ባለቤት ወይዘሮ ታደለች መገርሳ እንደገለጹት መለሰ የኦኤምኤን ቢሮ አካባቢ እያለ ነው በመንግስት ጸጥታ ሀይሎች ተይዞ ወደ እስር ቤት የተወሰደው። ጋዜጠኛ መሐመድ ሲራጅ እና ናስር አደም እስካሁን የት እንደታሰሩም ሆነ በምን አይነት ሁኔታ ውስጥ እንዳሉ የታወቀ ነገር እንደሌለ ከቤተሰባቸው መካከል ገልጿል። ጋዜጠኞቹ በተለያዩ ጉዳዮች ተጠርጥሮ መታሰራቸው ከቤተሰብ የተነሳው ቅሬታ መካከል ምግብ፣ ልብስና መሰረታዊ ነገሮችን ማቀበል አለመቻሉና መጠየቅ መከልከላቸውና ተያያዥ ጉዳዮች ላይ የፌዴራል ጠቅላይ አቃቤ ጠይቀናል። አቶ ፍቃዱ ጸጋ በፌዴራል ጠቅላይ አቃቤ የተቀናጀና ድንበር ተሻጋሪ ወንጀል ዳይሬክቶሬት ዳይሬክተር ናቸው። የጋዜጠኞቹ መታሰር አስመልክቶ ተከታዩን መልስ ሰጥቶናል። ሚን ጋዜጠኞች እየተጠረጠሩበት እንደሚታወቀው

እሱን የማጥራት ስራ እየሰራን ነው ማለት ነው። ጠበቃ ማግኘት አለበት ቼክ እናደርጋለን ካላገኘ። ከዛ ውጭ ግን እንደሚታወቀው የኮቪድ ስርጭት ምክንያት የአስቶካይ ጊዜ አዋጅ ላይ ያለ ነው። የቤተሰብ ጥየቃ ሪስትሪክሽን አለው። ይሄ ለማንኛው። ለሁሉም በተያያዘ ዜና የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር የሆኑት አቶ ደጀኔ ጣፋ ከሁለት ሳምንት በፊት በኦሮሚያ ፖሊስ ከቤታቸው ተወስዶ በቅርብ ቀን ለአዲስ አበባ ፖሊስ ተላልፎ መሰጠታቸውን የገለጸችው ልጃቸው ወይዘሪት ሲምቦ ደጀኔ አባቷ በኮቪድ አስራ ዘጠኝ ተይዘው ሆስፒታል እንደገቡ ተነግሮናል ስትል ገልጻለች። ማረሚያ ቤት ቀይርልሃለን አሉኝና ሌላ ቦታ የወስዱኝ ነው አለ ከዛ አንድ እሺ የት ነው የሚወስዱት፣ ንገረን አልነው። እሱንም እያሯሯጡ ስነ ይዘ ሲሄዱት አርፎ እንኳን ሊያናግረን አልቻለም። ከዛ ፖሊሶ የትኛው ማረሚያ ቤት ነው የምትቀይሩለት ስንላት ቆይ ትንሽ ቆዩን፣ እንነግራቸዋለን። አ የካ ኮተቤ ሆስፒታል ነው የሚሄደው፣ ኮሮና ፖዘቲቭ ተይዟል አለችን። ልክ እሱ ሲወጣ አምቡላንስ ውስጥ ነው የገባው። ለእሱም አዲስ ነው የሆነበት። ዶክተር ተኩማ ዳባ የአቶ ደጀኔ ጣፋ የህግ አማካሪ ናቸው። ከደንበኛቸው ጋር መገናኘት እንዳልቻሉና ጤንነታቸው በምን ደረጃ ላይ እንዳለ ለማወቅ ተቸግር ያሉ ስሉ ተናግረዋል። አቶ ተገኔ ጣባ በኮሮና ግማሹ ፖዘቲቭ ነው ይላል፣ ግማሹ ተጠርጥሮ ነው ይላል ነገር ነበረ። አሁን እንደሰማነው ደግሞ እሳቸው ወደ የካብ ወደሚገኘው ሆስፒታል ተወስደዋል። ሰኞ ዕለት ተመርምሮ ነጋቲቭ ተብሎ ማክሰኞ ደግሞ ተወስደው እዛው ገቡ የሚል ነው ቤተሰቦቻቸው የሚነግሩ ነገር ግን ይህንን ከመንግስት አካል ለማጣራት ጥረት ብናደርግም አልተሳካልንም እስካሁን ባለው በአቶ ደጀኔ ጣፋ ጉዳይ ላይ አቶ ፍቃዱ ጸጋ የሚከተለው ምላሽ ሰጥቶናል ህክምና ላይ ያለ ሰው እንዴት ነው የሚገናኘው የሚለው አንድ ነገር ነው የሚሆነው ሁለተኛ እሳቸው ህክምና ላይ ብቻ ሲሆን ተጠርጣሪም ናቸው ጥበቃ ማድረግ አለብን ማለት በዚህ ሁኔታ አሁን ፍርድ ቤት አሁን ጠበቃ የሚያገኘው መቼስ ፍርድ ቤት ላይ የሚመላለስ ሰው መብቱ እንዴት ነው የሚከበርለት የሚለው ለማማከር ጠበቃ ጤና ተቋም ውስጥ ያለን ሰው የሚያማክረው ነገር አይኖረውም መቼስ ግልጽ ነው የሚሆነው ብዬ ነው ማስበው ሁለተኛ ሰዎቻቸው እንደምታውቁት ተጠርጥሮ ሲገቡ ስልካቸው አብሮ አይገባም። በኮቪድ የታመመ ሰው ደግሞ በአካል ግንኙነት የሚያደርግበት ሁኔታ የለም። እንደ ሌላው ኮቪድ ፖዚቲቭ የሆነ ሰው የኮሚኒኬሽን ማቴሪያሎቻቸውን ይዞ ሊገቡ አይችሉም። በቃ ግልጽ ስለሆነ ማለት ነው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እንለፍ አምስት የምዕራብ አፍሪካ ሀገሮች መሪዎች ማሊ ውስጥ ስለ ተከሰተው የፖለቲካ ቀውስ ለመነጋገር ትናንት እዚያው ያካሄዱት ጉባኤ ቀውሱን ለማስቆም የሚያስችል ስምምነት ላይ ሳይደርሱ አብቅቷል። የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብ ኤኮዋስ ስለ ጉዳዩ ለመነጋገር የፊታችን ሰኞ ልዩ ስብሰባ እንደሚያካሄድ ተነግሯል ኒኮ ፒኞ ከፓሪስ ያጠናቀረውን ዘገባ አዳነች ሳይት አቀርበዋለች አመሰግናለሁ አዳነች። ወደ ተከታዩ ዘገባ እንለፍ። አመሰግናለሁ ደረጃ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት የመጽሔቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን ማዳመጥ፣ መመልከት፣ አስተያየቶቻችሁንም ማንሸራሸር ትችላላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኤችኦአርኤን ኤምቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ትጭኑ ዝግጅቶቻችንን በቀላሉ ለመከታተል ያስችላችኋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። ለዜናው ቆንጂ ታየ፣ ዋና አዘጋጅ ትዝታ ብላቸው፣ እኔም አስተናጋጃችሁ ሶሎሞን አባተንን። ይቀጥላል ዝግጅታችን፣ ወደ ተከታዩ ዘገባ እንለፍ። የተባበሩት መንግስታት የሰብአዊ እርዳታ ድርጅቶች በገጠማቸው ከፍተኛ የገንዘብ እጥረት ሳቢያ ከኮቪድ-19 ወረርሽኝ ጋር ተያይዞ በታዳጊ አገሮች ውስጥ በድህነት የሚኖሩ በከባድ ረሃብና በሽታ እየተጠቁ መሆናቸውን አስጠንቅቀዋል። ሌሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ የተባበሩት መንግስታት ድርጅት በድሆቹ አገሮች በሚገኙና በኮቪድ-19 ወረርሽኝ በአስከፊ ሁኔታ ለተጠቁ መቶ ሚሊየን ሰዎች የሚውል ሰሞኑን ከ10 ቢሊየን ዶላር በላይ እርዳታ ተማጽኗል። ከተጠየቀውና ተሻሽሎ ከቀረበው ከፊል የሚሆነው ገንዘብ ለምግብ እርዳታ የሚውል ሲሆን የተቀረው ከፊሉ ቢሊየን ደግሞ ረሃብን ለመከላከል የሚውል ነው። ይሁን እንጂ ከዓለም አቀፉ ማህበረሰብ የተገኘው ምላሽ እጅግ የቀዘቀዘ ነው። የመንግስታቱ ድርጅት ባለፈው መጋቢት ወር ለኮቪድ-19 ወረርሽኝ ለመጀመሪያ ጊዜ ሁለት ቢሊዮን ዶላር በመጠየቅ የጀመረ ሲሆን በሶስት ዙር ጠይቆ ሊያሰባስበው ካስበው የአስር ነጥብ ሶስት ቢሊዮን ዶላር እርዳታ ውስጥ እስካሁን የተገኘው አንድ ነጥብ ሰባት ቢሊዮን ዶላር ብቻ ነው። የመንግስታቱ ድርጅት በቀውስ አገራት ውስጥ ያሉት የረሃብ ተጠቂዎች ቁጥር አሁን ካለበት የ149 ሚሊየን ይህ አመት ከመገባደዱ በፊት ወደ 270 ሚሊዮን ሊያድግ እንደሚችል አስጠንቅቋል። የዓለም የምግብ ድርጅት ቃል አቀባይ ኤልዛቤት ባየርስ እንደሚሉት ከሆነ የዓለም አቀፉ ድርጅት ወኪል ዳይሬክተር ዴቪድ ባየርስ እንዳስጠነቀቁት አለም እጅግ አሰቃቂ ወደ ሆነው የረሃብ አደጋ እየገባች ነው። ሚሊዮን በመላው አለም በሚሊዮኖች የሚቆጠሩ እጅግ በጣም ድሆች የሆኑ ሰዎች ወደ ጥልቅ ረሃብ እንዲገቡ እየተገደዱ ነው። የኑሮ ጣዕም ባልተለመደ ሁኔታ እንዲጠፋ እየተደረገ ነው። የአለም የምግብ ፕሮግራምም አሁን እያደረገ ያለው ሁኔታዎች ከዚህ የከፉ እንዳይሆኑ ማድረግ ነው። ስለዚህም በረሃብ እጅግ ለተጠቁ 138 ሚሊዮን ሰዎች የምግብ እርዳታ እያደለ ነው። የተባበሩት መንግስታት የህጻናት ፈንድ በ155 አገሮችና ግዛቶች ውስጥ የሰብአዊ እርዳታዎችን እያደረገ ነው። ህጻናትና ሴቶችን ለመርዳት ከሚያስፈልጉት የ2 ቢሊዮን ዶላር እርዳታ ውስጥ እስካሁን ያገኘው ከግማሽ እጅግ ያነሰ ነው። የዩኒሴፍ ቃል አቀባይ ማርክሲ መርካዶ እንደሚሉት የጆን ሀፕኪንስ እና የብሉምበርግ የጤና ትምህርት አገልግሎት ማዕከላት ትንበያ እንደሚያሳየው ከሆነ ኮቪድ-19 ወረርሽኝ ህጻናት ላይ የሚያሳድረው ተጽዕኖ ገና ለረዥም ጊዜ የሚቆይና የማይመለስም ነው። መርካዶ እንደሚሉት ከሆነ በሚቀጥሉት ስድስት ወራት ውስጥ ስድስት ሺህ የሚሆኑ ህጻናት በቀላሉ ሊከላከሉት በሚችሉት በሽታ ሳቢያ በየቀኑ እንደሚሞቱ ጥናቶች ያረጋግጣሉ። ይህ አደጋ ከኮቪድ-19 ወረርሽኝ ጋር በቀጥታም ሆነ በተዘዋዋሪ ሊገናኙ በሚችሉ ችግሮች ሳቢያ በተቋረጡ ማህበራዊና የጤና አገልግሎት ችግሮች የሚመጣ ነው። The data from the first four months of 2020 already show a substantial drop in the number of children completing three doses of the vaccine against diphtheria, tetanus, and pertussis. <laughs> ቢያንስ ወደ 30 የሚጠጉ የኩፍኝ ክትባት ዘመቻዎች ሊቀሩ የሚችሉ መሆናቸውንም እየሰማን ነው። ይህ ደግሞ በያዝነው 2020 ዓመተ ምህረት ከዚህም የበለጠ ተጨማሪ ወረርሽኞችን ሊያስከትል ይችላል። ወረርሽኙ በትምህርትም ላይ ከፍተኛ ጉዳት የሚያስከትል መሆኑን ዓለም አቀፉ የትምህርትና የባህል ማዕከል ዩኔስኮ አስታውቋል። በመላው ዓለም በሚገኙ 150 አገራት ውስጥ አንድ ነጥብ ሁለት ቢሊየን የሚሆኑ ተማሪዎች ትምህርት ቤት በመዘጋቱ ተጎድተዋል። ለብዙዎችም ህጻናት የአእምሮ ህመምና የስነ ልቦና ቀውስም እንደሚያስከትልባቸው ተገልጿል። የኮሮና ቫይረስን ወረርሽኝ ስርጭት ለመከላከል በተደረገው በቤት ውስጥ ተገድቦ መቀመጥ ሳቢያ በሚሊዮን የሚቆጠሩ ልጃገረዶችና ሴቶች ክፉኛ እየተጎዱ መሆናቸውንም የዓለም አቀፉ የሥነ ህዝብ ፈንድ አመልክቷል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ አመሰግናለሁ። ደረጀ፣ ወደ ተከታዩ ዝግጅት እናልፋለን። ሰሞኑን ኦሮሚያ ውስጥ ከተነሳው ሁከትና የጎሳና የሃይማኖት ማንነትን ከለየ ጥቃትና የህዝብና የግል ንብረት ውድመት ጋር ተያይዞ ስማቸው በስፋት እየተነሳ ከሚከሰሱና ድምፃቸውን ብዙ ቦታዎች ላይ ከሚሰማ አክቲቪስቶች አንዱ ከሆኑት ከዶክተር ብርሃነ መስቀል አበበሰኝ ጋር ውይይት ጀምረናል። ዶክተር ብርሃነ መስቀል የህግ ባለሙያና የቀድሞ ዲፕሎማትም ናቸው። የውይይታችን የመጨረሻ ክፍል ቀጥሎ ይቀርባል። ትላንት ሌሊት በማሊ መዲና ባማኮ የተካሄደው ንግግር የከረረውን የማሊ የፖለቲካ ቀውስን ይፈታ ይሆናል የሚለውን ተስፋ አጨልሟል። ለሰዓታት ያህል በተካሄደው ዝግ ስብሰባ ሁሉም ወገኖች ከአቋማቸው ፍንክች እንዳላሉ ታውቋል። ኤም አምስት የተባለው ንቅናቄ ኢብራሂም በቡከር ከይታ ከስልጣን ይውረዱ በሚለው አቋሙ ላይ እንደጸና ነው። ይህ ታዲያ በአባል አገሮቹ ማንኛውም አይነት ህገ መንግስታዊ ያልሆነ ለውጥን የማይቀበለው የኢኮዋስና የማሊ ገዢ ፓርቲ የማይቀበሉት ነው ተብሏል። የጋና፣ የናይጄሪያ፣ የኒጀር፣ የአይቨሪ ኮስትና የሴኔጋል መሪዎች ባማኮ የተሰበሰቡት ውጥረቱን ለማላላት ጥረት ለማድረግ ነበር። የወቅቱ የኢኮዋስ ሊቀመንበር የኒጀር ፕሬዚዳንት መሐማዱ ኢሱፉ ከማሊ ከመውጣታቸው በፊት ኢኮዋስ በመጪው ሰኞ ልዩ ስብሰባ በማድረግ በውይይቱ ይቀጥላል ብለዋል። ኢኮዋስ የፖለቲካ ቀውስ መፍትሄ በመፈለግ ከማሊ ህዝብ ጋር ያለውን የአንድነት ስሜት ማሳየት ይፈልጋል ነው ያሉት። ማሊ ያለው ቀውስ እንዲያበቃ የእርቅ ግልግል ማድረግ ያስፈልጋል ብለዋል። ስምነት ይደረጋል የሚል ተስፋ እንዳላቸውም ገልጸዋል። ማሊ ውስጥ ካለፉት ጥቂት ሳምንታት ወዲህ ሲካሄድ በቆየው ተቃውሞ የ11 ሰዎችን ህይወት ያጠፋ ግጭት ተከስቷል። የቀጠናው መሪዎች ውጥረቱን ለማርገብ ሲሞክሩም ለመጀመሪያ ጊዜ አይደለም። ብዙ የተቃዋሚ ወገኖች ደጋፊዎች ግን ኢኮዋስን እንደ ገለልተኛ አካል አድርገው አያዩ። የሀገራቱ መሪዎች እርስ በራሳቸው ነው የሚደጋገፉት የሚል እምነት አላቸው። ነገር ግን ኢኮዋስ ህገ መንግስታዊ ያልሆነ ለውጥንና መፈንቅለ መንግስትን ለማስወገድ ለህግ የበላይነት የመቆም ዓላማ እንዳለው በግልጽ የሚያስቀምጡ ደንቦች እንዳሉት ታውቋል። ዋት የተባለው የምዕራብ አፍሪቃ የጥናትና ምርምር ተቋም መስራች ቅልሲያቢ ያብራራሉ ኤኮዋስ የመልካም አስተዳደርና የዴሞክራሲ ደንቦችን ባካተቱ ጉዳዮች ላይ የመግባት ልምድ ሲያዳብር ቆይቷል። በአሁኑ ንግግር ላይ ስኬት ካላገኙ ታዲያ ከባድ አማራጭ ይሆንባቸዋል። ምክንያቱም በተቃዋሚዎቹ በኤም ፋይቭ ንቅናቄና በህዝቡ ዘንድ ጥሩ ስሜት አያሳድርም። ተቃውሞ በተጀመረበት ዕለት የተሰየመው የሰኔ አምስት ንቅናቄን በጽኑ ያስቆጣው ከይታ በመንገዳገድ ላይ ያለውን ኢኮኖሚ ለማቃናት አልቻሉም፣ ሙስናንና ለስምንት ዓመታት ያህል የዘለቀውን የጅሃዳውያን ዓመፅን ለማቆም አልቻሉም በሚል መሆኑ ተዘግቧል። ህዝቡ የከይታ ፓርቲ ባሸነፈበት የፓርላማ ምርጫ ውጤትም ደስተኛ እንዳልሆነ ተገልጿል። ዳኮና ባባ የተባሉ ተመራማሪ ፕሬዚደንት ከይታ በስልጣን ላይ ቢቆይም እንኳን ህዝቡን ያስቆጡት ችግሮች መፍትሄ ማግኘት አለባቸው ብለዋል። ረ ሌ ኢብራሂም ቡባካር ፕሬዚደንት ኬይታ ስልጣን ላይ ሲወጡ ብዙ ሰዎች ፕሬዚዳንቱ እንዲያከናውኗቸው የጠበቋቸው ነገሮች ነበሩ፣ ነገር ግን አልተሟሉም ይላሉ ዳኮኖ ባባ። የመልካም አስተዳደሩን ጉዳይ እንዲያሻሽሉ ተፈልጎ ነበር፣ አልሆነም። በፍርድ ሂደቱም የማናለብኝነት አሰራር እንዲቀር ተጠብቆ ነበር፣ ነገር ግን ይህ ሁሉ አልሆነም። ስለሆነም ይሁሉ እሳቤ ውስጥ መግባት እንዳለበት ተመራማሪው ባባ ጠቁመዋል። ካልሆነ ግን ከኤም አምስቱ ተቃዋሚ ቡድን ጋር ስምምነት ላይ ቢደርሱም እንኳን በህዝቡ ዘንድ ውጥረት ሊከሰት እንደሚችል ዳኮኖ ባባ አስገንዝበዋል። እንደ ህግ ሰው እንዲመልሱልኝ ፈልጌ የነበረው ጥያቄ ከሀጫሉ ግድያ በኋላ ሁሉም ሰው ነው ያዘነው፣ ኦሮሞ ብቻ አይደለም። በብዙ ሳይቶች ላይ የተጻፉ መልእክቶችን ሲመለከቱ የሚዘፍነውን ሳልሰማ እንኳን አሳዘነኝ፣ አለቀስኩኝ እያሉ የሚጽፉ ሰዎች ነበሩ። ብዙ ቦታ ላይ ቀና አስተሳሰብ ነው ያለው። ስለ ሀጫሉ በጣም የሚወደድ ድምፃዊ ነበረ፣ የመብት ታጋይ ነበረ፣ ይሄ ይታወቃል። ነገር ግን እርስዎ ፌስቡኮ ላይ ባሰፈሩት መልእክት ከዚህ በኋላ የእያንዳንዱ ኦሮሞ ታሪክ ከጀግናው ሀጫሉ ሁንዴሳ ሞት በፊትና በኋላ ተብሎ በደማቅ ቀይ መስመር ተለይቶ ይጻፋል። በሀጫሉ ሞት ለ150 ዓመታት በኦሮሞ ህዝብ ላይ የተንሰራፋው የባዕድ ስርዓት ከአሮጌዋ ኢትዮጵያ ጋር ዳግም ላይ መለስ ከእያንዳንዱ ኦሮሞ ልብ ውስጥ ሞቷል ብለው አስፍረዋል። ለመብት ለነፃነት መታገል ማንም የሚደግፈውና በኢትዮጵያ ውስጥም ለኦሮሞ ህዝብ መብት የሞቱ የሌሎች ትግሬዎች፣ ጉራጌዎች አማሮች፣ ሶማሌዎች፣ ሲዳማዎች እና ሌሎችም አሉ። የኦሮሞ ታጋዮችም ደግሞ ለሌሎቹ የሞቱ እንደዚህ አሉ። ነገር ግን በዚህ መልእክቶ ውስጥ እንደሚስተዋለው ለይቶ ሌሎችን ወደ ማግለልና የኦሮሞን ህዝብ ነጥሎ የማውጣት መልእክት ነው ዶክተር ብርሃነ መስቀል እያስተላለፈ የነበረው። ይሄ ብቻ አይደለም ከዚህም ጋር የተያያዙ ሌሎችም መልእክቶች የሚያስተላልፈው ዶክተር ብርሃነ መስቀል ኦሮሚያ ውስጥ በነበሩ ባሉ በሚኖሩ ሌሎች ህዝቦች ላይ ጥቃት እንዲፈጸም የሚያነሳሱ ቅስቀሳዎችን ነው። በዛ መንገድ የሚቀሰቅሱና የሚያነሳሱ ናቸውና በዚህ ምክንያት አንድ ጊዜ አይደለም፣ በተደጋጋሚ ጊዜዎች በእንደዚህ አይነት መንገድ በተፈጸመ በተነሱ ሁከቶች ብዙ ሰዎች ተገደሉ። ብዙ ንጹሃን ሰዎች ሞቱ። በአሁኑ ጊዜ እንኳን ከ160 በላይ ሰው እንደሞተ ነው በኦፊሴል የተገለጸው በመንግስት መገናኛ ብዙሃን ከመንግስት ባለስልጣናት። ብዙ ንብረት ወደመ እና እርሶ እነዚህን መልእክቶች ሲያስተላልፉ ወዲያውኑ ነው ወዲያው ልክ ተገደል እንደተባለ ይህንን መልእክት አስተላለፉ። ካነሱ ጥያቄ የሐጫሉን ቀብር አስመልክቶ ወላጆቹ ራሳቸው አባቱ ወንድሙ አምቦ እንዲቀበር እንደሚፈልጉ በአደባባይ በአሜሪካ ድምፅ ሁሉ ተናግረዋል እነዚህ ሰዎች ሌላው ከዚህ በፊት ሲናገሩ የሐጫሉ አስከሬን እንደ ውሻ እንዲቀበር ተደርጓል ክርስቲያን ነኝ ብለው ሲናገሩ ሰምቻለሁ እና በቤተ ክርስቲያን ደብር ነው መካነ መቃብር ነው ያረፈው እዛም ቢሆን አምቦም ቢሆን ማለት ነው እንዲህ አይነቱ ሁኔታ ወደ ግልጽ መከፋፈልና የሀይል እርምጃ ሰውን አይገፋውም ወይ እያየን ያለነው ይሄ አይደለም ወይ ቀኑን ቼክ አረከው የጽሑፉ መልእክት ሙሉ ለሙሉ አሁንም የማምንበት መልእክት ነው። የጽሑፉ መልእክት ኢትዮጵያ ውስጥ እስከ ዛሬ የኦሮሞ ሕዝብ ጥያቄ በችርቻረው እንዲመለስለት ነበር ሲጠይቅ የነበረው። ዛሬ የኦሮምኛ ቋንቋ፣ የዛሬ ዓመት ፕሮባብሊ የመሬት ጉዳይ፣ የዛሬ አምስት ዓመት ፕሮባብሊ የተነቀለው ሕዝብ በሂደት ተራ በተራ አንድ በአንድ እየተባለ ይመለሳል የሚል ተስፋ ነበር። እነኝህን ጠቅላይ ሚኒስትር አብይ ጊዜ ይፈልጋሉ በሚል ህዝቡ ሲጠብቃቸው ነበር። ያ ሁኔታ አልሆነም። እንደውም የኦሮሞ ህዝብ ጥያቄ የለውም አንተም ብለሃል። ጠቅላይ ሚኒስትሩ የኦሮሞ ህዝብ ጥያቄ ሁሉም ተመልሰዋል የለም አሉ አላሉም። እኔ አላልኩም፣ ይቅርታ። እርሳቸው ያሉት ለመቶ ዓመታት ታግሎ ነፃ ወጥቷል። ለነፃነቱ ታግሎ ነፃ ወጥቷል። አሁን ከሌሎች ህዝቦች ጋር ሆኖ ኢትዮጵያን ይገነባል። በሰላም አንደኛ እርስ በራሱ አይከፋፈልም፣ ሁለተኛ ከሌሎችን ጋር መከፋፈል የለበትም። ከአሁን በኋላ ወደ ብጥብጥና ወደ ጦርነት መሄድ የለብንም የሚል መልእክት ነው ያስተላለፉት። ጥያቄዎች የሉትም አላሉም። ከዚያ በፊትም በሌሎች የፓርቲው የብልጽግና ፓርቲ ባለስልጣናት የተጻፉ ጽሁፎች አሉ። የኦሮሞ ሕዝብ ከሌላው ኢትዮጵያዊ የተለየ ምንም ጥያቄ የለውም በሚል በአዲስ ዘመን ጋዜጣም ላይ የተጻፈና የኦሮሞ ሕዝብ ጥያቄ የለውም መደምደሚያ ላይ ተብሎ የተቀመጠበት ሁኔታ ነው ያለው። ስለዚህ የኦሮሞ ሕዝብ ጥያቄ ከላይ በርዕሱ ባነበብኩ ኮቴሽን ውስጥ በፌስቡክ የጻፍኩት የኦሮሞ ሕዝብ ጥያቄ የስርአት ለውጥ ጥያቄ ነው። አሁን ለአማርኛ ተናጋሪዎች ብቻ የተሰራው ሀገረ መንግስት ኦሮምኛ ተናጋሪውን ስለማያካትት አገረ መንግስቱ ፈርሶ የቋንቋ ፖሊሲው እንደገና ተስተካክሎ መሰረቱ ሰፍቶ አሁን አንድ ሶስተኛውን ኢትዮጵያ ብቻ ነው የሚይዘው። ስለዚህ ያ ነገር ከዚህ በኋላ ኢትዮጵያ በችርቻሮ የኦሮሞን ህዝብ ጥያቄ ትመልሳለች የሚለው ነገር ከውስጣችን ሞቷል፣ የአሮጌው ኢትዮጵያ አስተሳሰብ ከህዝባችን ሞቷል የሚል ነው። ስርዓቱ ፈርሶ ስርዓተ መንግስቱ ፋውንዴሽን መሰረት ሰፍቶ ኢትዮጵያውያንን በእኩልነት በፍትህና እና በርትዕ ላይ ሊይዝ የሚችል አገረ መንግስት መመስረት የምንችል ከሆነ ወደዛ እንሄዳለን። ያ ደግሞ ልክ አሁን በኦሮሞ ህዝብ ላይ ያለው ጥላቻና ስለ ኦሮሞ መብት የሚናገሩትን ድምፅ ለማፈን የሚደረገው ዘመቻ የሚቀጥል ከሆነ ኢትዮጵያ ወደ መፈራረስም ልትሄድ ትችላለች። የስርዓተ መንግስቱ መፈራረስ ብቻ ሳይሆን እንደ ሀገር ወደ መፍረስ ማለት ነው። ያ የኔ ምርጫ አይደለም። ያ የኦሮሞ ህዝብ፣ የአማራ ህዝብ ይጠቅማል ብዬ እኔ አላምንም። ምክንያቱም በትልቅነት በአንድነት ውስጥ ሀይል አለ የሚል እምነት አለኝ። ትልቅ ሀገር ለመሆን የህዝብ ቁጥር ወሳኝ ነው፣ የመሬት ስፋት ወሳኝ ነው። ያ ለኢትዮጵያ ይጠቅማል እንጂ የሚጎዳበት ሁኔታ የለም። ነገር ግን አንዱ የበላይ አንዱ የበታች የሚሆንበት ኢትዮጵያ ከዚህ በኋላ አትኖርም። ለዚህ ጥያቄ የማይቆም ኢትዮጵያዊ አለ ብለው ያምናሉ? አንዱ የበላይ አንዱ የበታች ሆኖ መኖር አለበት ኢትዮጵያ ውስጥ የሚል የፖለቲካ አስተሳሰብ ያለውም ይሁን ሌላ ይኖራል ብለው ይጠረጥራሉ? ይቻላል። እሱ ወይ መጠርጠር ብቻ ሳይሆን ስርዓቱን ይዞ ያንን፣ አሁን ባለው ስርዓት እንደምታውቀው፣ በፖለቲክ ኢቭን አሁን የምንነጋገረውን ነገር ቋንቋ የሚሰማን አማርኛ ተናጋሪ ብቻ ነው። ኦሮሞም ከሆነ ሌላው ህዝብ አይሰማም። ስለዚህ ይሄን ህዝብ ያገለለ ዲሞክራሲ ግንባታ በኢትዮጵያ ውስጥ ሊኖር አይችልም። የጠቅላይ ሚኒስትሩ የመጀመሪያው ስራ መሆን የነበረበት እኛም ስንጠይቅ የነበረው የኦሮምኛን ቋንቋ የሀገሪቷ የስራ ቋንቋ ማድረግ ነው ከአማርኛ ጎን ለጎን ያ አልሆነም። የኦሮሞ ህዝብ ጥያቄ የኢትዮጵያ ህዝብ አውቆት በፖሊሲ መመለስ ያለበት ነው። ተቃውሞ ላይ ቤዛ አድርጎ መመለስ ያለበት ነው። ያ ወደዛ እንኳን መሄድ ይቅርና ሀሳቡን የምናነሳውን እኔ አሁን የምተቸው ከአዲስ አበባ ዙሪያ የተፈናቀሉትን ኦሮሞዎች በአፈርማቲቭ አክሽን አዲስ አበባ ውስጥ መልሰው የተፈናቀሉበት መሬት ላይ ማለት ነው መልሰው ይቋቋሙ ብዬ በተናገርኩበት ነው ዘረኛ የተባልኩት። እንኳን የኦሮሞን ህዝብ የእኩልነትና የፍትህ ጥያቄ መቀበል፣ የምንናገረውን አፍ ለማስያዝ ነው። ይሄ ነገር በተቀናጀ መልኩ አገር ቤት ድምፃቸውን ዘግተናል ወይም ምን ተዘግቷል። ስለ ኦሮሞ የሚናገሩት ታስረዋል ወይም ተገለዋል አሁን ውጭ ነው የቀረን። ውጭ ያለውን የኦኤምልን እናዘጋ፣ ፈንድሬዝ ሲደረግ በጎ ፈንድሚ ገንዘብ አይሰጣቸው ብለው በማስከልከል ስለ ኦሮሞ መብት የሚናገሩ ሰላማዊ ሰልፍ እየተወጣባቸው እነኚህ ሰዎች ከዚህም ሆነ ከሀገር ውስጥ የሚያደርጉት ነገር ለኢትዮጵያ ሕዝብ መስተጋብርና አብሮነትም አይጠቅምም። ለምሳሌ አሁን ሀገር ቤት ብዙ ሰው ተገሏል፣ ብዙ ንብረት ወድሟል። በፖለቲካ ምክንያት አንድም ነፍስ መጥፋት አልነበረባትም። ግድያው ያጫሉ እንዴሳ ግድያ ፖለቲካዊ ስለነበረ ነው ያልኩኝም ለሱም ጥያቄ ከየት አመጡት ይህንን ድምዳሜ? እንደ ዳኛ እንደ ህግ አዋቂ ይንገሩኝ ፈጥነው። ለምን በጣም ግልጽ እኮ ነው። አጫሉ እንዴሳ ሊገሉኝ በየጊዜው በሞት ማካከል፣ በሞት አፋፍ፣ በሞት ጥላ ውስጥ ነው የሚሄደው። ዶክተር ብርሃነ መስ አስጨርሱኝ፣ አስጨርሱኝ በህይወቴ ላይ አደጋ ለማድረስ በየጊዜው እኔን አታክ ለማድረግ ሙከራ ሲያደርጉብኝ ነው ብሎ ፊት ለፊት በተናገረበት በሳምንት ጊዜ ውስጥ የሞተበት ሁኔታ ነው ያለው። ከውጭም ሆነ ከውስጥ ደግሞ እንገለዋለን እንዳሉ ነ የተገደለው። መቶ ስድሳ ስድስት ሰው ሰላማዊ ሰው እንዲቀጠፍ የሚያደርግ ሁኔታ ግን መፈጠሩ እርስዎ በግል አያሳዝኖትም? አያወግዙም? እንዲህ ዓይነቱን እጅግ እጅግ በጣም ነው የሚያሳዝነኝ። ለጠፋው ነፍስ እጅግ በጣም ነው የሚያሳዝነኝ። አንድ ነፍስ አንድ ነፍስ በፖለቲካ ምክንያት አትሞትም ብለን ነበር አምነን የነበረው። ወደ ስልጣን ቆይ አስጨርሰኝ። እነ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ጊዜ የፖለቲካ ግድያ የቀን ሽብርና የነጭ ሽብር ዘመን፣ የእርስ በርስ ጦርነቱ ዘመን አብቅቶ ሰላማዊ የፖለቲካ ዲስኮርስ ይፈጠራል ብለን ነበር ያመን ነው። ነገር ግን ያ ሳይሆን የፖለቲካ ግድያ አስፋ ሃጫሉ ሁንዴሳ ላይ ተፈጠረ። ግድያው በተፈጸመ በሰዓታት ጊዜ ውስጥ የኦሮሞ ህዝብ ድጋፍና ልብ እንዳላቸው የሚታወቅ ጀዋር መሐመድ አይነት ሰዎች ነገሮችን ከማረጋጋት ይልቅ ታሰሩ። ወዲያው አልታሰሩም፣ አልታሰሩም። የለም የለም፣ ዶክተር ብርሃነ መስቀል እነሱ ከሁለት በኋላ ነው ዋናው ነግንልጨርስ አንድ ጊዜ ልጨርስ ይህንን ስቴትመንት ልጨርስ አቶ ሰለሞን አገርን እንደማረጋጋት የቀብር ስነስርዓቱን ምንም የክብር ስነስርዓት ማንም የባለስልጣን ባልተገኘበት አምቦ እንደተቀበሩት ታውቃለህ በክብር ሊቀብረው አልቻለም አልፈለገም በጀኔሬሽን የተረጋጋ ሁኔታ ቢሆን ኖሮ ሀገሪቱ ውስጥ ያለው ያ አይፈጸምም ነበር ብለው ያስባሉ ሰላማዊ ሁኔታ ቢሆን ሰዎች እየተገደሉ ባይሆን ኖሮ ሁከት በየአካባቢው ከኦሮሚያ ክልሎች በአርባ ወረዳዎች ውስጥ ሁከት ተነስቶ ሰዎች እየተገደሉ ንብረት እየወደመ ነበረ። ዶክተር ብርሃነ መስቀል እርስዎ ያን ጊዜ አላወገድሁት አላረጋችሁት። ቀሳዎች ይካሄዱ እንደነበረ ነው እኮ። ዶክተር በመገናኛ ብዙሃን ነው እኛ የተናገር ነው። እዚህ ላይ ይሄንን ወሬ የሚያዛምቱት እኛን አገር ቤት ያለውን ሳይለንስ አድርገናል። ውጭ ደግሞ ለኦሮሞ ህዝብ እኩልነት፣ ፍትህ ፍትህና ርትዕ የሚናገሩትን ሳይለንስ እናደርጋለን፣ እናፍናቸዋለን። የኦሮሞን ህዝብ ትግል እንመታለን ብለው የፖለቲካ ስትራቴጂ የያዙ ሰዎች ናቸው። የሀጫሉ ሁንዴሳን መገደል ግን በቀጥታ ከነፍጠኛ ጋር አያይዞ ሌላ አገር ያለ ምንም የማያገባው ሰው መልስ ልስጥ። ነፍጠኛም ስንል ስርአት መሆኑንና የአማራን ህዝብ እንዳልሆነ ይሰመርበት እና አልና የቃል መንፈስ የተባባል ናቸው ነገሮች አሉ። ዶክተር ብርሃነ መስቀል እርስዎ እንደ ዳኛም እንደ ዲፕሎማትም ነው እዚህ እየተናገሩ ያሉት ዶክተር ብርሃነ መስቀል የኢትዮጵያን ስነ ልቦና ኢትዮጵያ ውስጥ የህዝባችን ስነ ልቦና ጤናማ ነው። የፖለቲካው ስነ ልቦና ነው በሽተኛ። ህዝባችን ህዝባችን ህዝቡን ኮላተራል ዳሜጅ በአማርኛ ምን እንደሚባል አላውቅም። ኮላተራል ዳሜጅ ውስጥ ለፖለቲካ ስትራቴጂያቸው ማስፈጸሚያ ያረጉት እንጂ ይሄ ህዝብ በኦሮሞ ፕሮቴስት ለአራት ዓመት ነው በተከታታይ ህዝብ ኦሮሚያ ውስጥ ሰላማዊ ሰልፍ የወጣው አንድ ኦሮሞ ተገሏል፣ አንድ አማራ ተገሏል። የኦሮሞ ጉዳይ ነው የራሱ ጉዳይ ያለ አማራ አልነበረም። በብዙ አካባቢዎች ውስጥ እንደዚህ አይነት ችግር ደርሶባቸዋል። ጎንደር ላይ አፋን ኦሮሞ የማይናገር አማራ ሲሰለፍ የነበረው አይደለም እንዴ? ቋንቋውን እየወሰደ ማለት ነው እና ኢትዮጵያ ህዝብ በአጠቃላይ ወደ የተጋመደ የተወሳሰበና የኢትዮጵያ ህብረተሰብ እርስዎ እንዳሉት ስርዓቱ ፈርሶ እንደገና ቢገነባ እንኳን የህዝቡን መስተጋብር የህዝቡን አብሮነት መበጣጠስ ይቻላል ወይ? አንድ ቦታ የሆነ ችግር ተፈጠረ ተብሎ ተነጥሎ ስም እየተሰጠ የሚካሄዱ ሁኔታዎች ስርዓት ይባል ምንም ይባል የሚሰጡ ሁኔታዎች እስከ ድረስ ይደርሳሉ። አማርኛ ስለተነገረ የአማራ ህዝብ ተጠቃሚ እንዳልሆነ ከዚህ በፊት እርስዎ ራስዎ ሲናገሩ ነበረ። ነፍጠኛ ሲባል ግን በቀጥታ የሚያያዘው ከአማራ ጋር የኦሮሞ ነፍጠኞችን ቢኖሩ ማለት ነው ቀድሞ የሚያያዘው የሚታየው አማራው እንደሆነ ይታወቃል ባለፉት መቶ ዓመታት ውስጥ ነገሥታት በነበሩ ጊዜ ከነሱ በፊትም የነበሩ የጦር ጀኔራሎች እንደራሴዎች ሌሎችም በጣም የሚፈሩ እንደ ኢትዮጵያ አየር ኃይልን ከማዋቀር አንስቶ እስከ መምራት ምድር ጦርን ፖሊስን የመሳሰሉ እስከ መምራት በሚኒስትሮች ደረጃ የተከበሩ ኦሮሞዎች የነበሩባት ሀገር አይደለችም አልነበረችም ወይ ይህንን ሁኔታ እርሶ እንዳሉት ስርዓት ለውጥ ፈርሶ ይገንባ እንኳን ቢባል ካለበት ቦታ ከነበሩት በጎ በጎ ነገሮች አንስቶ እንደ መሰረት እዛ ላይ ማጠናከር አይቻልም ወይ? ይሄ ደግሞ በሁለት ዓመት የሚመለስ ነገር ነው ወይ? ዶክተር ብርሃነ መስቀል እርስዎ ውስጡ የነበሩበት ለውጥ ነው። በኢትዮጵያ ሀገር ግንባታ ውስጥ የአድዋ ጦርነትን ጨምሮ የኢትዮጵያ አሁን ያለችዋን መልክዓ ምድር እንዳለ መሬቱን መያዝ ጨምሮ የኦሮሞዎች አስተዋጽኦ የኦሮሞዎች ሚና ማዕከላዊ ነበር። ኢትዮጵያ አሁን ያለችዋን ኢትዮጵያ በመፍጠር ደረጃ ጎበና ዳጬ ሚና ዓለም የሚያውቀው ሁሉም በታሪክ የተጣፈ ነው። የነ ሀብተ ጊዮርጊስ ዲነግዴ የነ ጣይቱ ብጡል ሚና ሁሉም የሚያውቀው ነው። አሁን ኢትዮጵያ ያለቻት ድንበር የተሰመረው በአሳ ኃይለ ሥላሴ አባት በራስ መኮንን ጉዲሳ ነገሆ ነው። ከእንግሊዞች ከጣሊያኖች እና ከፈረንሳዮች ጋር አሁን ያለው የኢትዮጵያ በካርታ ላይ ዋል ኢትዮጵያውያን ኢትዮጵያን መገንባት በሀብት ደረጃ በመገንባት ደረጃ የኢትዮጵያ የኦሮሞ ቡና፣ የኦሮሞ ወርቅ፣ የኦሮሞ ከብት፣ የኦሮሞ ህዝብ ጉልበት፣ የኦሮሞ ህዝብ እውቀት እና ጥበብ ኢትዮጵያን ገንብቷል። ኦሮሞ የገነባት ኢትዮጵያ ግን ለኦሮሞን ያገለለች፣ ኦሮሞ በፕሮጀክት ውስጥ ይሳተፍ እንጂ አገረ መንግስት ምስረታው ላይ አማርኛ ተናጋሪ ስርዓትን ብቻ በኢትዮጵያ ላይ የጫለ እና ኢትዮጵያን ወደ እርስ በእርስ ጦርነት ወደ ነፃ አውጪ ፖለቲካ የከተተበት ሁኔታ ነው ያለው። የኢትዮጵያ የብሔር ብሔረሰቦች ጥያቄ የእኩልነት ጥያቄ ምላሽ ያጣው ይሄው አሁን ቅድም በምል አገረ መንግስት ምስረታ ላይ በተሰራ ስህተት ነው። ስለዚህ ያንን ስህተት ለማድረም አገረ መንግስቱ ሙሉ ለሙሉ ሰፍቶ ሁሉንም ሊያቅፍ በሚችልበት ኢትዮጵያ የሁሉም የእኩል አገር ልትሆን የሚችልበት አገረ መንግስት ወደ መመስረት ወደ ኔሽን ቢልዲንግ ወደ ናሽናል ሪኮንስትራክሽን ኢራ መግባት አለብን ብለን ስንጠይቅም የነበረው ለዚህ ነው። ኢትዮጵያ ውስጥ የመብት ረገጥ አልተደረገም፣ ማህበራዊ ጭቆናዎች አልተካሄዱም፣ ምጣኔ ሀብታዊ ጭቆናዎች አልተካሄዱም ብሎ የሚከራከር ጤናማ ሰው ያለ አይመስለኝም። በአሁኑ ጊዜ ለኦሮሞ መብት ሌሎቹ ሁሉ በሚሟገቱበት፣ ሌሎቹ ኦሮሞ በሚሟገቱበት ሁኔታ ውስጥ በተራ ህዝብ ደረጃ የሚደርሱ መቃቃሮች፣ መከፋፋቶች እርሶ የሚሏትን ኢትዮጵያ የት ያደርሳታል? ሩቅ ያደርሳታል ወይ የዚህ ለውጥ አሁን የመጣው ጠቅላይ ሚኒስትር አብይ የሚመሩት መንግስት እንደምታውቀው ግን ስርዓታዊ ለውጥ በኢትዮጵያ ለማምጣት ሳይሆን ምርጫ ለማካሄድ ነው፣ ስልጣን ላይ ያሉ ይሄንን አገረ መንግስታዊ ችግር በፖለቲካ ደረጃ እንዲፈታ ነው የኦሮሞ ህዝብ ጥያቄ። እኔ ኦሮሞ ሆኜ ኦሮሞ የሁሉትን ጠቅላይ ሚኒስትር አብይ ልቃ በምችልበት ምክንያት የለም፣ በዘር ከሆነ ነገሩ፣ በቋንቋ ከሆነ ነገሩ። ነገር ግን ለኢትዮጵያም የማይጠቅም ለኦሮሞም የማይጠቅም ለየትኛውም ብሔር ብሔረሰቦች የማይጠቅም ስርዓት ነው እየተገነባ ያለው። የአህዳውያኖቹን አጀንዳ አገር ግንባታ ሞዴል በምኒልክ ጊዜ ሞክረነዋል፣ በአፄ ኃይለሥላሴ ጊዜ ሞክረነዋል፣ በደርግ ጊዜ ሞክረነዋል፣ በመለስ ዜናዊ ስርም በፌዴራል ደረጃ ተሞክሮ ፈርሷል። አሁን መሄድ ያለብን መሰረቱ የሰፋ አገረ መንግስት የመገንባት ስራ ውስጥ መግባት አለብን የሚለው አጀንዳ ብሔራዊ አጀንዳማ ቢሆን ኖሮ ሰለሞን፣ እኔና እናንተን የሚያነጋግር ነገር ባልነበረ ነበር። ሌላው ህዝብ ውስጥ የሚደረገው ነገር ነው። ያነሳው ነገር መሰረታዊ ነው። ህዝብም ሆነ የአማራ ህዝብ ሰማኒያ ሰማኒያ አምስት ከመቶ የሚሆነው በገጠር ነው የሚኖረው። እግዚአብሔር ዝናብ ካዘነበላቸው እህላቸውን አርሰው ከብታቸውን ሳራስ ግጠው ይኖራሉ። በሀገር የኖሩበት ገጠር ውስጥ ነው ተወልደው እዛው የሚሞቱ እዛው የሚቀበሉ። በዚህ የአማራው ህዝብ ከኦሮሞ ህዝብ ከሌላም ኢትዮጵያ ውስጥ ካሉት ብሔር ብሔረሰቦች አንድ አይነት ኑሮ ነው ያለው። በከተማ ውስጥ የሚኖረው ሰፊው የአማርኛ ተናጋሪ ሆነ ኦሮምኛ ተናጋሪ እንደዚሁ ለፍቶ ጥሮ ግሮ ለመኖር የሚፈልግ ህዝብ እንጂ ህዝብ የህዝብ ጠላት ሆኖ ህዝብ የህዝብ ጨቋኝ ሆኖ ህዝብ በሌላው ላይ አደጋ አድርሶ የሚያቅበት አይደለም። እንዳይደገሙ መልእክት ያስተላልፋሉ ወይ? በግልጽ በአደባባይ በንጹህ ቋንቋ በብዙ ነገሮች ባልተሸፈነ የተናገርኩኝ መስሎኝ ነው። አቶ ሰለሞን ይሄንን በየትኛው መልኩ አናስታውስም፣ ከሩዋንዳ አልተማርንም እየተባለ ነው። ደግሞ በጣም ትልቁ ስጋት አሁን ያለው በተለይ ኢትዮጵያ ውስጥ እናንተ እጅ ላይ ያለ ማለት ነው። ምሁራን እጅ ላይ የሁሉንም ጎሳዎች ነው የምለው። ሁላችሁም ላይ ያለ ትልቅ ኃላፊነት አለ። ነገ ትውልድ የሚጠይቃችሁ ዓለም የሚጠይቃችሁ ኃላፊነት አለ። ታቆሙታላችሁ ወይም ቅድም እንዳሉት ነዳጅ ታርከፈክፉበታላችሁ። ሰቱ ላይ የእናንተ ኃላፊነት ምን ይላሉ እርሶ? በፕሪንስፕል ደረጃ እውነቱን ለመናገር ሁላችንም በግለሰብም ደረጃ እንደ ቡድንን እንደ ሀገርም ኃላፊነት አለ። ብዙ ከተሰጠው ብዙ ይጠበቃል እንደሚባለው፣ የተሻለ እናቃለን ከምንለው ብዙ ይጠበቃል። በዋነኛነት ግን ኢትዮጵያ ውስጥ ያለው ችግር የመንግስት የስርዓት ችግር ነው። እኛ ቀና ስናስብ ብንውል ወደዚህ ህዝቡን እየገፋ ያለው እንጂ ህዝቡ ራሱን እየገፋ አይደለም። አሁን የመጣው ለውጥ በኢትዮጵያ ላይ አዲስ የፖለቲካ ምዕራፍ ይከፍታል ብለን ሁላችንም የደገፍነው ህወሓት ላይ የተደረገው ሰላማዊ ትግል የተደረገው የህዝቦች ግጭትን ለማስወገድ ጭምር ነው። ሰክሰስፉልም ሆኗል። ማን ነው ሂደቱን አበላሽተው አሁን ወደኋላ ተመልሰን እንደገና ሌላ መስ ውስጥ እንዲገባ ያደርገው? የኦሮሞ ህዝብ ድሉንም አጋርቶ አንድነቱንም ፈልጎ ለኢትዮጵያ የኦሮሞ ህዝብ ያልሞተበት ቦታ የለም። በሁሉም ቦታ ነው የኦሮሞ ህዝብ የሞ የአማራውም እንደዛው ሞቷል። ነገር ግን ያ ሁሉ ዋጋ የተከፈለበት አገር ለምን በጥቂቶች ፍላጎት ወንዝ የማያሻግር እይታ ተይዞ ህዝብ ወደ ቅራኔ እንዲገባ አገር እንዲበተን አገር አሁን አንተ ወዳልከው ስጋት እንዲመለስ ለምን እንደሚደረግ ለምን ይሄ ፖለቲካ እንደሚሸረብ እኔ አይገባል። ከዶክተር ብርሃነ መስቀል አበበ ሰኝ ጋር ባደረግነው ቃለ ምልልስ ሌሎችም በርካታ ጉዳዮችን አንስተናል ሙሉን ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። uh የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም አስተናጋጃችሁ ሰሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ባኮ ራሱን ከኮሮና ቫይረስ መጠበቅ አይዘናጉ። ኮሮና ቫይረስ አይታይም፣ ሁልጊዜ አጠገቡ አለ። ባኮ እራሱን ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። በደህና እደሩ።